ከአንድ መቶ ሀምሳ ሺህ በላይ አባላትን ተጠቃሚ በማድረግ የሚታወቀው ተቋማችን ዛሬ ደግሞ የአባላት ተጠቃሚነት ለማረጋገጥ ትልቅ ማሻሻያ አድርጓል። ይሰጥ የነበረው ብር ከአምስት ሚሊዮን ወደ ታላቅ ደስታ ገልጽ እደግመዋለው፣ ከአምስት ሚሊዮን ወደ ሰባት ሚሊዮን ከፍ አድርገናል። የአባላቶቻችንን ሕይወት ለመቀየር እየሰራን ስለሆነ ይምጡና የማህበራችን አባል በመሆን የዚህ እድል ተጠቃሚ